ግብጽ ታላቁ ህዳሴ ግድብን እንድታፈርስ መምከራቸውንና እርምጃውን እንደሚያበረታቱም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መናገራቸውን ተከትሎ ከተለያዩ አካባቢዎች የተቃውሞ ድምጾች እየተሰሙ ነው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትናንት ባወጣው መግለጫ ኢትዮጵያ በፈጣሪዋ ታምና በሕዝቡ አንድነትና በጽናት የቆመች አገር ናት። ጥቂት ሰጥተው ብዙ ሊያዝዟት በሚሞክሩ ተማምና አታውቅም ሕይወታቸውን ሰጥተው ሊታዘዟት በተዘጋጁ ልጆቿ እንጂ፣ ብሏል መግለጫው። አክሎም ህዳሴ ግድብ የኢትዮጵያ ግድብ ነው፣ ኢትዮጵያውያን አሰቡት፣ ኢትዮጵያውያን ጀመሩት፣ ኢትዮጵያውያን ገነቡት፣ ኢትዮጵያውያን ይጨርሱታል፣ አይቀሬ ነው ብሏል። ኢትዮጵያውያን በአንድነት እንዲቆሙ የተጣራው የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ በምንምና በማንም ካሰብነው መንገድ አንቀርም፣ ሁላችንም በየቦታችን 24 ሰዓት ለኢትዮጵያ እንቁም ብሏል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ ከሱዳንና ከእስራኤል መሪዎች ጋር በስልክ በተነጋገሩ በት ወቅት ህዳሴ ግድብን አስመልክቶ በሰጡት አስተያየት ላይ አዲስ አበባ የሚገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ማብራሪያ እንዲሰጧቸው የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ትናንት ቢሯቸው ጠርተው ያነጋገሯቸው መሆኑን የሚኒስቴር መስሪያ ቤቱ አስታውቋል። ግድቡን በተመለከተ በፕሬዝደንቱ የተሰጠው አስተያየት አሳሳች መሆኑን አቶ ገዱ አመልክተው የአባይን ውሃ ፍሰት እንደማያቆም ተናግረዋል። በተቀማጭ የዩናይትድ ስቴትስ ፕሬዚደንት በኢትዮጵያና በግብጽ መካከል ጦርነትን ማነሳሳት አንድም የሁለቱን ሀገሮች የኢትዮጵያና የዩናይትድ ስቴትስን የኖረና ስትራቴጂካዊ ግንኙነት አያንጸባርቅም፣ አንድም የሀገሮች ግንኙነቶች የሚገዙበትን ዓለም አቀፍ ሕግ የሚጻረር ነው ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ኢትዮጵያ በሉዓላዊነቷ ላይ ለሚሰነዘሩ ዛቻዎች ጨርሶ እንደማትንበረከክና በአፍሪካ ህብረት ማዕቀፍ መሰረት በሶስቱ ሀገሮች መካከል እየተካሄደ ባለው ድርድር ለመቀጠል ቁርጠኛ መሆኗን ለአሜሪካው አምባሳደር ያረጋገጡላቸው መሆኑን የውጭ ጉዳይ መስሪያ ቤቱ መረጃ አመልክቷል። ይህ በእንዲህ እንዳለ የአውሮፓ ህብረት ከፍተኛ ተጠሪ የሆኑት ዮሴፕ ቦሬል ትናንት ባወጡት መግለጫ በአባይ ተፋሰስ ውስጥ የሚኖሩ ከሁለት መቶ ሀምሳ ሚሊዮን በላይ ሰዎች በህዳሴ ግድብ አሞላል ላይ በድርድር ይደረስበታል ተብሎ እየተጠበቀ ካለው ስምምነት ተጠቃሚ ለመሆን ዝግጁ መሆናቸውንና በውሃ ደህንነት፣ በመስኖ፣ በግብርና ምርትና የኤሌክትሪክ ኃይል በማመንጨት የማዋዕለ ንዋይ ፍሰት እየጠበቁ መሆናቸውን አመልክተዋል። ኢትዮጵያ፣ ሱዳንና ግብጽ በውሃ አሞላሉ ላይ ስምምነት ላይ ይደርሳሉ ተብሎ እየተጠበቀ መሆኑን ሚስተር ቦሬል ጠቁመው ይህ ጊዜ ውጥረትን ለማባባስ ሳይሆን ለተግባር የተመቸ ነው ብለዋል። በአውሮፓ ህብረት የውጭ ተግባር አገልግሎት ዌብሳይት ላይ የወጣው መግለጫ እንደሚጠቁመው ወገኖቹ በድርድር ወደ መፍትሄ እንዲደርሱ የአፍሪካ ህብረት የወቅቱ ሊቀመንበር በሆነችው በደቡብ አፍሪካ የተያዘውን ጥረት የአውሮፓ ህብረት ሙሉ በሙሉ እንደሚደግፈው የህብረቱ ከፍተኛ ተጠሪ ጆሴፕ ቦሬል አመልክተው ድርድሮቹ እንደገና ተጀምረው በተሳካ ሁኔታ እንዲጠናቀቁ ህብረቱ እንደሚጠብቅ አስታውቀዋል። በሌላ በኩል ደግሞ ለፕሬዝደንት ዶናልድ ትራምፕ በቀጥታ በጻፉት ደብዳቤ ጸቤ ማነሳሳት አድራጎቶ በእናት ሀገሬ ላይ የእጅ አዙር ጦርነት የመክፈትን ያህል ነው ሲሉ ተቃውሟቸውን በብርቱ ቃላት ያሰሙት የኔቫዳ ግዛት ምክር ቤት አባል አሌክዛንደር አሰፋ ፕሬዚደንቱ አቋማቸውን በድጋሚ እንዲመረምሩ ጠይቀዋል። ዩናይትድ ስቴትስ ሁሉንም ሀገሮች በእኩልነት እንድትመለከትና ሀገሮቹን ወደ ኅብረት ማምጣት ላይ እንድታተኩር አሳስበዋል። ሌሎችም በርካታ አስተያየቶች ከፖለቲከኞች ከተቋማትና በተሟጋቾች መሰማት ቀጥለዋል። የፕሬዝደንት ትራምፕን የከትናንት በስቲያ አስተያየት አስመልክቶ ከዋይት ሀውስና ከውጭ ጉዳይ መስሪያ ቤቱ እንዲሁም ከሌሎች የዩናይትድ ስቴትስ መንግስትና በአባይ ጉዳይ ውስጥ ካሉ ወገኖች ተጨማሪ ማብራሪያዎችንና አስተያየቶችን ለማግኘትና ለአድማጮች ለማድረስ እንጥራለን።